ድርቅና ረሃብ በኢትዮጵያ በሚል ርዕስ ትናንት በአውሮፓ ፓርላማ የተካሄደው ውይይትና ክርክር በጣም ጥሩ ነበር ሲሉ የፓርላማው አባል ሚስ አና ጎሚሽ ዛሬ ለቪኦኤ ገልጸዋል። የግንቦት ሰባት አርበኞች መሪ ዶክተር ብርሃኑ ነጋም በስብሰባው ላይ የተገኙት በአውሮፓ ፓርላማ አባላት ተጋብዘው መሆኑንም አረጋግጠዋል። ጽዮን ግርማ ተጨማሪ አላት። የአውሮፓ ህብረት አባል እና በኢትዮጵያ በተካሄደው ምርጫ ዘጠና ሰባት የአውሮፓ ህብረት የምርጫ ታዛቢ ቡድንን የመሩት ሚስ አና ጎሜሽ ፋሚን ኤንድ ራውት ኢን ኢትዮጵያ በሚል አሁን በኢትዮጵያ ስለተከሰተው ረሃብ በትናንትናው ዕለት በቤልጂየም ብራስልስ በአውሮፓ ፓርላማ አባላት ፊት የተካሄደው ውይይትና ክርክር ጥሩ እንደነበር ገለጹ። እንደ ሚስ አና ጎሜሽ ገለጻ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በቤልጅየም ብራስልስ ተገኝተው ለአውሮፓ ኮሚሽን የውጭ ጉዳዮች አገልግሎት ገለጻ እንዲያደርጉ እንደጋበዟቸውና በግብዣውም አማካኝነት ተገኝተው ሰፊ ገለጻ እንደሰጡ ተናግረዋል። በኢትዮጵያ የውጭ ጉዳይ መስሪያ ቤት ማህበራዊ ድረገጽ ፌስቡክ ላይ ስለተቀመጠውና አዲስ አበባ በሚገኘው አውሮፓ ህብረት ጽህፈት ቤት አማካኝነት ስለወጣው አጭር የፕሬስ መግለጫ ጠቅሼ ጠይቄያቸው ነበር። መግለጫው ዶክተር ብርሃኑ ነጋ የአውሮፓ ፓርላማ አባል በሆነ የግል ጥሪ ወደ ብራስልስ እንዲመጡ መጋበዛቸውን የአውሮፓ ህብረት ልኡካን ቡድን ማሳወቅ ይፈልጋል። ጥሪው ለግለሰቡ ወይም ለሚወክለው ተቋም በአውሮፓ ህብረት የተደረገ ጥሪ አይደለም፣ እውቅናም አይሰጥም። የአውሮፓ ህብረት ማንኛውንም አይነት ለፖለቲካ አላማ የሚደረግ የትጥቅ ትግል ይቃወማል የሚል ነበር የመግለጫው መልእክት። እዚህ ላይ ምን አስተያየት አሉት? አልኳቸው። የመግለጫውን እውነትነት አረጋግጠው የምስክር መስማቱ ሂደት የተዘጋጀው መግለጫው ላይ እንደተጠቀሰው በአውሮፓ የፓርላማ አባላት አማካኝነት እንደሆነ ተናግረዋል። እውነት ነው፣ ይሄ ነው የሆነው። እኔ እንደ አውሮፓ ህብረት አባልነቴ ረሀብ በኢትዮጵያ በሚል ርዕስ የምስክርነት ቃል አዘጋጅቼ የአውሮፓ ኮሚሽን የውጭ ጉዳዮች አገልግሎት አባላትን ዶክተር ብርሃኑ ነጋልና የኢትዮጵያ ኤምባሲን ጋበዝኩ። በእርግጥ በኢትዮጵያ ኤምባሲ በኩል አምባሳደሩ አልተገኙም። ቢሆንም ግን ተወካይ ልከዋል። የምስክርነት መስማቱ ሂደትም ተከናውኗል። ክርክርም አድርገናል። በተነሳው ርዕስ ላይ ተካሂዶ የነበረው ውይይት ምን ይመስል እንደነበር የተጠየቁት የአውሮፓ ህብረት የፓርላማ አባሏ ኢት ዋዝ አን ኢንትረስቲንግ ዲስከሽን ቢኮዝ ኦፍ ኮርስ ዊ ሲ ዘ ኢትዮጵያን ጎቨርንመንት ኢን ዲናይል ኦፍ ሪፖርት ዘት ዘር ኢዝ ፋሚን ዘት ዋዝ በጣም ጥሩ ውይይት ነበር። ለርዕስ የተመረጠው ሀሳብ ረሃብ በኢትዮጵያ የሚል ነበር። በእርግጥ የኢትዮጵያ መንግስት በቢቢሲ የዜና አውታር በኢትዮጵያ ረሃብ መኖሩንና በዛም ምክንያት የሞተ ሰው መኖሩን በተመለከተ የተዘገበውን አስተባብሏል። ነገር ግን በዚያው ልክ ደግሞ በኢትዮጵያ የተከሰተው ድርቅ እንዳሳሰበው በመግለጽ ሲናገር ይደመጣል። ለጋሾች ለረጅም ጊዜ ለኢትዮጵያ እርዳታ ሲሰጡ በመቆየታቸው ይህ ሁኔታ ያሳስባቸዋል። የኢትዮጵያ መንግስት ችግሩ የተከሰተው ተፈጥሮ ባስከተለው ድርቅ ነው ይላል። ነገር ግን ረሃቡ የተከሰተው በተፈጥሮ አይደለም፣ በመልካም አስተዳደር ችግር ነው። በአጠቃላይ ይህን ጉዳይ በተመለከተ በሰፊውና በዝርዝር ውይይት አድርገናል። ሚስ አና ጎሜሽ፣ ፕሮፌሰር ብርሃኑ ነጋ ይህን ጉዳይ በተመለከተም ለአውሮፓ ኮሚሽን የውጭ ጉዳዮች አገልግሎት አባላት ሰፊ ገለጻና ማብራሪያ መስጠታቸውን ጨምረው ተናግረዋል።